You're with SBS Radio. Hagarinya Report. አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች እሁድ መስከረም አራት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት በኢትዮጵያ ኦርቶዶክስ አማኞች የማህበረ ቅዱሳንና በቤተ ክርስቲያኒቱ የተለያዩ ማህበራት የተጠራው ሰላማዊ ሰልፍ በታሰበው መንገድ በመላ ሀገሪቱ እንዳይከናወን ከስምምነት ላይ በመደረሱ በአማራ ክልል በጎንደር፣ ደሴና ወረታ ላይ ብቻ ብዙ አማንያን የተካፈሉበት ሰልፍ መደረጉን የደረሰን ዜና አመለከተ። በአዲስ አበባ እና በሌሎች የኢትዮጵያ አካባቢዎች የታቀደው ሰልፍ እንዳይካሄድ ከስምምነት ላይ የተደረሰው ማህበረ ቅዱሳንን ያካተተው የሰልፉ አዘጋጆች አብያተ ክርስቲያናቱ ያጋጠሟቸውን የመቃጠል፣ የአስተዳደር አድሎ እና የአማንያን መፈናቀል በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በመወያየት ከሰልፉ በፊት የት ቦታ ምን ተፈጠረ፣ እነማን ይህ ጉዳይ ይመለከታቸዋል በሚሉትና በእነዚህ መሰል ጥያቄዎች ዙሪያ በሚቀጥለው ለመወያየት ከክልል አስተዳዳሪዎች ከዚያ የክልሉ የፀጥታ ኃላፊዎች ጋር ተወያዩና ለዚህ ዝርዝር ይዛችሁ በዚህ ዙሪያ በድጋሜ ተወያይተን ምላሽ የምንሰጥ ካልሆነ ሰልፍ ወጥታችሁ ሮሯችሁን በአደባባይ ልታሰሙ ትችላላችሁ በሚል መግባባት ላይ ስለተደረሰ ለጊዜው የሆኑ ሰልፍ ለሌላ ጊዜ እንዲተላለፍ ሊወስን መብቃቱን የደረሰን ዜና ጨምሮ ያስረዳል። አዘጋጆቹ በዙዚራ ከሶማሌ፣ ድሬዳዋ፣ ኦሮሚያ፣ ና በደቡብ አማራ ና ቤንሻንጉል ጉሙዝ አመራሪዎች ላይ ውይይት መጀመራቸውን የደረሰ ዜራ ጨምሮ ያስረዳል። በዚህ ውይይት ላይ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የበላይ አካል ሲኖድ ከጠቅላይ ሚኒስትሩ ጋር ተወያይተው ተመሳሳይ መልስ ማግኘታቸውን ለሰልፎ አዘጋጆች መናገራቸውንም ይኸው ዜና ያስረዳል። በጎንደር ደሴና ወረታ በተደረጉ ሰልፎች ምዕመናን መንግስት የቤተ ክርስቲያንን መቃጠል በካህናት ና መነኮሳት ላይ የሚፈጽመውን ግድያ እንዲያስቆምልን የሚሉ ጠንከር ጠንከር ያሉ ጥያቄዎችን አንስተዋል። በሁሉም አካባቢዎች ሰልፉ እሁድ መስከረም አራት ቀን ሁለት ሺ አስራ ሁለት አመት ምረት ጠዋት ተጀምረው ወደ ምሳ ሰዓት አካባቢ በሰላም መጠናቀቃችንም የኢትዮጵያ የሚገኙ የመንግስትም የግልም የዜና አውታሮች በጣምራ ዘግበውታል። ትናንት እሁድ መስከረም አራት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ጠቅላይ ሚኒስትር ዶክተር አብይ አህመድ የምክትላቸውን አቶ ደመቀ መኮንንን የመከላከያ ሚኒስትሩን አቶ ለማ መገርሳንና አዲሱን የደቡብ ክልል አስተዳዳሪን አቶ ርስቱ ይርዳውን በማካተት በደቡብ ክልል ከፋ ዞን ቦንጋ ከተማ በመገኘት ህዝቡን አነጋግረዋል። በዚህ ወቅት የከፋ ዞን የክልልነት ጥያቄን አንስተው ጠቅላይ ሚኒስትሩ ሲመልሱ ጥያቄውን ማንሳት ተገቢ ነው። ህገ መንግስቱም ይደግፈዋል ግን ይህም በሰላም ተወያይታችሁ አድርጉት ብለው መልስ ሰጥተውበታል ከዚህ በተጨማሪ የመንገድ እጦት የስራ አጥነት ችግር የውሃ ችግር የቡና ሙዚየም ተሰርቶ አለመመረቁና የታሪክ ልዩነት ስለመኖሩ ህዝቡ ጥያቄ አቅርቦ ጠቅላይ ሚኒስትሩና ምክትላቸው ሰፋ ያለ ማብራሪያ ሰጥተውበታል ለሀያ ሰባት አመታት በዚህ አይነት ኖረን ስናበቃ ለሁለትና ሶስት አመታት በውይይት ማሳለፍ ሊከብዳቸው አይገባም በማለት አቶ ደመቀም ሰፊ ማብራሪያ ሰጥተውበታል። ኢዜማ በሚል ምህፃረ ቃል ለሚታወቀው የሚታወቀው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ከፍተኛ አመራሮች ትናንት ውድ መስከረም አራት ቀን በመቀሌ ከተማ በመገኘት የድርጅታቸውን ዓላማ ማስረዳታቸውን መንግስታዊ የዜና አገልግሎት ምሽት ላይ አስታወቀ። ህዝባዊ ስብሰባውን የፓርቲው ሊቀመንበር አቶ የሸዋሳ አሰፋና የፓርቲው ምክትል መሪ አቶ አንዱ አለም አራጌ በታቀደለት ፕሮግራም መሰረት በመቀሌ ማዘጋጃ ቤት አዳራሽ ማካሄዳቸውን አስታውቀዋል። በዚህ ስብሰባ ላይ የፓርቲውን ዓላማ፣ ግብ እና ፕሮግራም በተሳታፊዎች ከማብራራታቸውን ባሻገር በእለቱ ለተነሱ ጥያቄዎች ምላሽም ሰጥተዋል። ኢዜማ በመላ ሀገሪቱ ተመሳሳይ ሀሳቦችን ለሕዝብ ለማድረስ ህዝባዊ ስብሰባዎችን እንደሚያካሂድ አቶ አንዱአለም አራጌ አስታውቀው የክልሉን መንግስትና ስነ ስርዓት ጠባቂዎችን በዚሁ ጊዜ አመስግነዋል። ከኦሮሚያ ገዢ ፓርቲ የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ጋር የጀመሩትን የውህደት ውይይት ማቋረጣቸውን ሰባት በኦሮሚያ ክልል የሚገኙ የተቀናቃኝ ፓርቲዎች በይፋ አስታወቁ። እነዚህ ሰባት ፓርቲዎች የኦሮሞ ብሔራዊ ኮንግሬስ፣ የመላ ኦሮሞ ዴሞክራሲያዊ ፓርቲ፣ የገዳ ስርዓት አራማጅ ፓርቲ፣ የኦሮሞ ነጻነት አንድነት ግንባር፣ የኦሮሞ ብሔራዊ ነጻነት ፓርቲ፣ የኦሮሞ ነጻነት ንቅናቄ እና የኦሮሞ አቦ ነጻነት ግንባር ናቸው። ሰባቱ ፓርቲዎች በስተመጨረሻ በሰጡት መግለጫ ኦዴፓ የኦሮሞ ፓርቲዎች አንድ እንዳይሆነው እያሴረ ይገኛል፣ በማለት የገዥውን ፓርቲ በጋራ መግለጫቸው አውግዘዋል። ሰባቱ ፓርቲዎች እንደገለጹት በውይይቱ መጀመሪያ ሰሞን ሁሉም የኦሮሞ ድርጅቶች ከስምምነት ተቃርቦ የነበረ ቢሆንም ከሁለት ወራት ወዲህ ኦዴፓ ከድርድሩ ራሱን አግልሏል ብለዋል። አምስት ሺህ ወጣቶች መስዋዕት የሆኑበት የህዝብ ትግል የኦሮሞን ህዝብ ተጠቃሚ ያደረገ አይደለም ያሉት ፓርቲዎች የመልካም አስተዳደር ችግሩም ተመልሶ እየመጣ ነው በማለት ምሬታቸውን ገልጸዋል። በአዲስ አበባ ዙሪያ ህገ ወጥ የመሬት ወረራ መንሰራፋቱን የሚገልጹት እነዚህ ሰባት ፓርቲዎች እስካሁንም ህዝቡ ተጠቃሚ ሳይሆን ጥቂት የገዩ ፓርቲ ካድሬዎች ተጠቃሚዎች ናቸውም በማለት ተናግረዋል። በኦሮሚያ በሚሊዮን የሚቆጠሩ ወጣቶች ስራ አጥ ሆነው መዝለቃቸው መንግስት ኃላፊነቱን ያለመወጣቱን የሚያመለክትም ነው ብለዋል። በቅርቡ የህዝብ ተወካዮች ምክር ቤት ያጸደቀውን የፖለቲካ ፓርቲዎችና የምርጫ ህጉን በመቃወም ስልሳ አምስት ተፎካካሪ ፓርቲዎች ድምጻችን ይሰማ የሚል ንቅናቄ እንደሚጀምሩ አስታወቁ። ህጉን በተደጋጋሚ ሲቃወሙ የሰነበቱት እነዚህ የተቃዋሚ ፓርቲዎች ህጉ ስራ ላይ እንዳይውል በመወጥወት ላይ ይገኛሉ። ህጉ የዜጎችን የመደራጀት የመምረትና የመመረጥ መብትን የሚጥስ ስለሆነ ድምጻችን ይሰማ በሚል ንቅናቄያቸው በዲፕሎማቲክ ማህበረሰብና ህዝቡ መካከል ግንዛቤ ለመፍጠር ማካታችን እንሰዋል። እስካሁን በተለይ የዲፕሎማቲክ ማህበረሰቡ ምንም አይነት ምላሽ እንዳልሰጣቸውም በዚህ አጋጣሚ ተናግረዋል። ሆኖም የፓርቲዎች የጋራ ምክር ቤት በህዝቡ ላይ በቅርቡ ባደረገው ውይይት ፓርቲዎቹ መስማማት አቅቷቸው ስብሰባው መበተሉ የደረሰን ዜና ያመለክታል። ግብፅና አዲሱ የሱዳን ሽግግር መንግስት በአባይ ወንዝ ላይ የተገነባ ባለው ግድብ ዙሪያ መወያየታቸውን የደረሰን ዜና ያመለከተ። በደረሰን ዜና መሰረት የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹኩሪ እና የሱዳን አዲሱ ጠቅላይ ሚኒስትር አብዱላሂ ሀምዶክ እና የሱዳን የውጭ ጉዳይ ሚኒስትሯ አስማ መሐመድ በካርቱም በግብጽ እና ሱዳን መካከል በተናጠል በተካሄደው ስብሰባ ላይ መገኘታቸውን እነዚሁ ምንጮች ገልጸዋል። በዚሁ ስብሰባ ላይ የአባይ ግድብ ሙሊት ግብጽ ማነሳቸው በሰባት አመት ውስጥ ይጠናቀቅ በሚለው ዙሪያ እንደተወያዩ ይኸው የኢንተርናሽናል የዜና ምንጭ ገልጿል። የኢትዮጵያ መንግስት ግድቡ ከአምስት እስከ ስድስት አመት ውስጥ መሙላት ይችላል በማለት ትክክሉን አስታውቋል። እስከ ሰባት አመት ለማራዘምም እንደማይቸገር የተለያዩ ምንጮች እየገለጹ ይገኛሉ። በአዲስ አበባ አስተዳደር ስለሚገኙት ትምህርት ቤቶች በዚህ ክረምት ስምንት መቶ ሰላሳ ሶስት ሚሊዮን ብር ለእድሳት ውጪ መደረጉን መንግስታዊ የዜና አገልግሎት አስታወቀ። ለዚህም በአዲስ አበባ የሚገኙ ኮንትራክተሮች በእጣ ወይም በቁርጥ ሂሳብ ውሳኔ መመረጣቸውን የአዲስ አበባ አስተዳደር ኮንስትራክሽን ጽህፈት ቤት ጨምሮ መግለጽ ይኸው የዜና አገልግሎት አስታውቋል። በዚህ ዓመት የታደሱት የመንግስት ትምህርት ቤቶች ሶስት መቶ ሀምሳ ስድስት መሆናቸውንም አስታውቋል። ከዚህ መካከል ባለሀብቶች ስምንት ትምህርት ቤቶችን እንዳሳደሱም ተገልጸዋል። እነዚህ የታደሱ ትምህርት ቤቶች ስድስት መቶ ሺህ ተማሪዎችን እንደሚያስተናግዱ የአዲስ አበባ አስተዳደር አስታውቋል። በአዲስ አበባ ውስጥ በአስር የተለያዩ ስፍራዎች ጥቃት ለማድረስ ተንቀሳቅሰዋል የተባሉ አንድ ግለሰብ ክስ እንደተመሰረተበት አቃቤ ሕግ አስታወቀ። በክሱ ላይ የቀረበው ዝርዝር እንደሚያመለክተው ተከሳሹ በኬንያ፣ ኡጋንዳ፣ ታንዛኒያ እና ኢትዮጵያ ላይ በተመሳሳይ ጊዜያት ጥቃት ለመፈጸም የቦታ መረጣ እያካሄደ እያለ በቁጥጥር ስር መዋሉን የፖሊስ መረጃ ያመለክታል። የአካባቢ ሕግ መስረጃ እንደሚያመለክተው ሊመቱ በጥር ከተያዙት ተመራጭ ቦታዎች መካከል ከአዲሱ የአየር መንገድ ስካይ ላይት ሆቴል፣ የቦሌ አየር መንገድ ማረፊያ፣ በግንባታ ላይ ያለው ባለ አርባ ስምንት ፎቅ የኢትዮጵያ ንግድ ባንክ ሕንፃ፣ ሌሎችም ሰዎች በብዛት የሚንቀሳቀሱባቸው ስፍራዎች በተጠርጣሪ በምስል መያዛቸውን ደርሰንበታል ብሏል። ይህ ሰው ከአልሸባብ ጋር ግንኙነት እንዳለውም ፖሊስ ተናግሯል። ተጠርጣሪው ቦሌ ሚካኤል አካባቢ ቤት ተከራይቶ ለሁለት ሳምንታት ያህል ጥናቱን አድርጎ ወደ መጣበት ለመመለስ አየር ላይ ሳለ በቁጥጥር ስር መዋሉን የፖሊስ መዝገቡ ያስረዳል። ፍርድ ቤቱ ክሱን ለመስማት ለጥቅምት አስራ ሁለት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ቀጠሮ ይዞ ችሎቱ መነሳቱን አቃቤ ሕግ ገልጸዋል። የኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።